የአፍሪካ የበሽታ መቆጣጠሪያና መከላከል ማዕከል ኃላፊ ጆን ኒኪንሶንግ ባለፈው ሳምንት ከኢትዮጵያ በድረገጽ በሰጡት ጋዜጣዊ መግለጫቸው በሐምሌ ወር በአህጉሪቱ ስላለው የኮቪድ-19 ወረርሽኝ መጥፎ ገጽታ ማብራሪያ ሰጥተዋል። በተጠቀሰው በዚህ ጊዜ ውስጥ የታየው ጭማሪ በአማካይ አራት ከመቶ ይሆናል። ባለፉት አራት ሳምንታት ውስጥ የሚሞቱ አዳዲስ ሰዎች ቁጥር ከፍተኛ የሕዝብ ብዛት ባላቸው ሀገሮች ውስጥ በአማካይ በ17 ከመቶ ማደጉን መዝግበናል። የኮቪድ ምርመራን በተመለከተ 58 ሚሊዮን ምርመራዎች የተደረጉ ሲሆን ባለፈው ሳምንት ብቻ በአፍሪካ 1.3 ሚሊዮን ምርመራዎች ተደርገዋል። ይሁን እንጂ የቀደም ሲል ከነበረው ሳምንት በ19 ከመቶ ያነሰ ነው። በአጠቃላይ ግን ለቫይረሱ የተጋለጡ ሰዎች ቁጥር አሁንም 11.2 ከመቶ በላይ እንደቆመ ነው። በጠቅላላው በአህጉሪቱ ለቫይረሱ የተጋለጡት ሰዎች ቁጥር 239 ሺህ መድረሱንና ባለፈው ሳምንት 6700 ሰዎች መሞታቸው ተገልጿል። የሟቾቹም ቁጥር ከቀደመው ሳምንት ጋር ሲነጻጸር ተጨማሪ 700 ሰዎች የሞቱ መሆኑ ተመልክቷል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ለቫይረሱ መስፋፋት ሰሞኑን በደቡብ አፍሪካ የተደረጉ የዝርፊያ ክስተቶችና ወደ መካ የተደረገው የሙዝሊሞች የኢድ አልሃጅ ጉዞ አስተዋጽኦ ማድረጋቸውን ተናግረዋል። እንዲሁም በመላው ዓለም ባለፉት ሳምንታት ውስጥ እየተስፋፋ ነው የተባለውንና ከኮሮና ቫይረስ ዝርያዎች በተላላፊነቱ የተለየ መሆኑ የተነገረለትን የዴልታ ቫይረስን በምክንያትነት ጠቅሰዋል።